የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ተጀመረ። ዛሬ ምሽት ከአዳዲስ ዘገባዎች በተጨማሪ በሳምንቱ ውስጥ ከተሰሙ ጥንቅሮች መካከል የተወሰኑትን በድጋሚ እንሰማለን። የእናቶች ቀንን በማስመልከት ደግሞ እናትነትን የሚዘክሩ የሙዚቃ ሥራዎችን በየጣልቀው እናጫውታለን። ሀብታሙ ስዩም አብሬያችሁ አመሻለሁ። በድሬዳዋ የኮሮና ቫይረስ ወረርሽኝን ለመከላከል በከተማ የሚገኙ ምሁራን በሙያቸው በበጎ ፍቃደኝነት አስተዳደሩን ሊያገለግሉ የሚችሉበትን ሁኔታ የሚያመቻች ማህበር ተቋቁመዋል። ሴፍ ድሬዳዋ ኮቪድ-19 የተባለው ማህበር የተቋቋመው ደግሞ በወጣቷ የዩኒቨርሲቲ መምህርት ዘቢባ ሙሰማ ነው። አዲስ ቸኮል አነጋግሯታል። በድሬዳዋ የኮሮና ቫይረስን ስርጭት ለመከላከል በተወሰዱ እርምጃዎች የተጎዱ ነዋሪዎችን በኢኮኖሚ ለመደገፍ በየሰፈሩ የሚገኙ ወጣቶች በውጭ ያሉ የየሰፈራቸውን ሰዎች በማስ ለማስተባበር አስደናቂ ድጋፍ እያደረጉ ይገኛሉ። ይህ መሰሉ ድጋፍ በከተማዋ ከአስር ጊዜ በላይ ተደርጓል። በዚህ መሰሉ ድጋፍ በየሰፈሩ ከተሳተፉ በጎ ፈቃደኞች ባሻገር ሌሎች ብዙም ባልደፈሩ ዘርፍ በበጎ ፈቃደኝነት ለመስራት የተደራጁ ወጣቶችም ነበሩ። ንብሰ ጥሮ ወጣት ዘቢባ ሙሰማ በአስተባባሪነት ያደራጀችው የበጎ ፈቃደኞች ማህበር በዋናነት በተለያዩ ሙያዎች የሰለጠኑ የዩኒቨርሲቲ ምሁራንንና የዩኒቨርሲቲ ትምህርት በመቋረጡ ቤተሰቦቻቸው ጋር የተመለሱ የዩኒቨርሲቲ ተማሪዎችን ያካተተ ሲሆን በዋናነት ድጋፍ ሊያደርግ የተነሳው ደግሞ የኮቪድ 19 ለመከላከል በየሙያቸው ሙያዊ አስተዋጽኦ ማበርክት ላይ ነው። አስተባባሪዋ ወጣት ዘቢባ ስለ አነሳሳቸውና ስለ ራሷ ይህን ትላለች። ዘቢባ ሙሰማ አሜሪካን ስፔስ ሬዲዮ ኮርነር ፓርት ታይም ኮርኔተር ነኝ፣ የድሬዲ ብራንቹ። እንዲሁም ደግሞ አሁን ኮቪድ-19 ከመጣ በኋላ ስፔሻሊ ሬዲዮ ላይ ከተከሰተ በኋላ ሴቭ ድሬ ኮቪድ-19 የሚለው የበጎ ፈቃደኞች በጣም የተደራጀ ጥሩ ስራ እየሰራ ያለ የሚያኮራ ቲም፣ እሱ መስራችና ሰብሳቢ ሲጀመር ያደረግነው ነገር ምንድን ነው? ተጠራርተን ብዙዎቻችን አንተዋወቀም። ሶሻል ሚዲያ ላይ የምንተዋወቀው የተወሰንን ነበር። በአካል የምንተዋወቀው ወደ 13 አካባቢ መጣን። ዩኒቨርሲቲ መምህራን፣ የጤና ባለሙያዎች፣ የተለያየ ፕሮፌሽን ላይ ያሉ ሰዎች፣ ነጋዴዎችም አሉበት። ከዛ ምንድን ነው ያደረገው ያው አንድ ስራ ለመስራት ከተማ ላይ ሲጀመር እውቅና ያስፈልጋል። ለምን ይህን ነገር ለመስራት ከብዙ አካላት ጋር ጥምረትና ትብብር ስለሚፈልግ ስራው፣ ቀጥታ ያደረግነው ነገር ምሮ ከንቲባ ጽፈት ቤት ሄደን አላማችንን ለምክትል ከንቲባ እንዲሁም ለብልጽግና ፓርቲ ሊቀመንበር አስረድተን ከዛ በኋላ እውቅና ሰጥተውን አምነውበት ስራው ላይ እንድንሰራ እና ድጋፍ እንደሚያደርጉልን ነግረውን ያ እውቅና ደብዳቤ ይዘን ነው ወደተለያየ አካላት ላይ ተቃፍሽናችን የጀመር ነው። ከዛ ያደረግነው ነገር ምንድነው፣ ያው ስትራክቸር ግድ ያስፈልገዋል። ዝም ብለን የምንገባበት ነገር አይደለም። በምን መልኩ ነው አክሮች ማድረግ ያለብን የሚለው ነገር ስንነጋገር ሶስት ፒላሮችን ያወጣ ነው። የመጀመሪያው ምንድነው፣ የፕሪቬንሽን ቲም አቋቋም ሰብ ኮሚቴ ማለት ነው። ሁለተኛው ሪሶርስ ሞቢላይዝ የሚያደርግ ለምን ሪሶርስ ላይ ኢፌክት አለው የብዙ ሰዎችን ኢኮኖሚያዊ እንትን እኛ ቀውስ ሁኔታ ስላለው ምክንያቱም ከአክሽኖቹ ጋር ተያይዞ ይሄ ሎክዳውን ቢመጣ ምን ይሆናል? ፕላስ እንቅስቃሴዎች ቢገደቡ፣ በመገደቡ ምክንያት የሚጎዱ የማህበረሰባቸውን ክፍሎችስ እንዴት ነው መድረስ ያለብን፣ የሚችለው ለማይችለው በምን መልኩ መሆን አለበት የሚለውንም ነገር ላይ ነደፍን። ለእያንዳንዱ ጠንካራ የሆኑ ኃላፊዎች አደረግን ከዛ ሶስተኛው ደግሞ ቮለንቲር ሞቢላይዝ ያደረግ ነው። ምንም ስራ የሚሰራ በቮለንቲር ነው ያን ነገር አደረግን። ከዛ ያደረግ ነው ምንድን ነው የአይቲ ባለሙያዎች ነበሩ ስራችን እና ጎግል ኦንላይን ሬጅስትሬሽን ለቮለንቲሮች እሱን ዘረጋን። ከዛ ከ መቶ ሰላሳ በላይ ቮለንቲሮች ሞቢላይዝ ማድረግ ይቻሉ ብዙ አይነት ፕሮፌሽናሎች። ከዛ በኋላ ቀጥታ ያደረግ ነው ምንድ ነው ኦልሬዲ የተዘረጋ የመንግስት መዋቅር አለ በቀበሌ ደረጃ ማለት ነው እዛ በመሄድ ወጣቶች፣ ሴቶች ላይ ያሉ ወጣቶችን ጠርቶ በመነጋገር ሞቢላይዝ በማድረግ እያንዳንዱ ሀውሶል ላይ እንዴት ደርሰን የፕሪቬንሽንን ስራ መስራት ይቻላል የሚለው ነገር ላይ ተነጋገርን። ያደረግነው ነው ምንድነው እያንዳንዱ አባወራ በር ላይ የእጅ ንጽህና መጠበቂያ ወይም ሲገቡና ሲወጡ የሚታጠቡበትን እንዲያስቀምጡ ማድረግ በዛም መሰረት ከአራት ሺ አንድ መቶ በላይ አባወራዎች በእኛ እንዲያወጡ አድርገናል ማለት ነው። ሌላው ማህበራዊ ርቀትን መጠበቅ እንደ ባንክ ሸማቾች ሰርቪስ ኤሪያ የሆኑ እንደ መብራት ኃይል ውሃና ፍሳሽ በጣም ክራውድድ የሚሆኑ ቦታዎች ላይ ደግሞ ማህበራዊ ርቀት መጠበቅ የሚያስችሉ መስመር በማስመር ይህንም መንገድ ትራንስፖርት የሰጠን አስር ጣሳ ቀለም ነበር። እሱን በመጠቀም ቮለንተሮቻችን አስምረው ስርዓት ሲያስጠብቁ ቆይተዋል። ከዛ ያደረግነው ነው ምንድነው በተጨማሪ ደግሞ ድምጮራ ሪፈራል ሆስፒታል ላይ ያው የጤና ተቋም ላይ ብዙ አይነት ሰዎች በብዙ ጊዜ ይሄዳሉ እና እነሱን ስክሪኒንግ ላይ ከ ስምንት ሺህ አንድ መቶ በላይ የሚሆኑ ሰዎችን ስክሪን እያደረጉ ነው። እኛ የጤና ባለሙያ ቮለንቲሮቻችን ማለት ነው፣ አሁንም እየሰሩ ነው። ግን ይህን ሁሉ ስራ ስንሰራ ምንድን ነው ከጤና ቢሮ ጋር ተናበን ነው እንነጋገራለን። ክሎዝ በተለይ ኮሚኒኬሽን እና ስካኒንግ ላይ የእኛ ቲም በየቀኑ ምን ይባላል ድሬዳዋ ላይ ሪላብል መረጃዎች በመልኩ ነው የሚወጡት የሚለውን ነገር እስካን እያደረግን እነሱ ሪፖርት እናደርጋለን። አሁን ጤና ቢሮ የሚፈልጋቸው እኛ ኢንተርፌር እንድናረግ ለምን ቲሙ የፕሮፌሽናል ሪሶርስ ስላለው እሱ ነገር ማድረግ ስለሚችል ምን ላይ ኢንተርፌር እናደርግለን። ላስሩት ስብሰባ አድርገን እነሱ በሚፈልጉት አቅጣጫ መሰረት በጣም ደስተኛ ሆኖ የተቀበሉ ነው። ከጅምሩም ጀምሮ አሁን ደግሞ ባለው ላይ በሀገር አቀፍ ደረጃ ሂደ ምጥረት በጣም አለ። ስለዚህ ትናንትና መያዝ የ28 ማለት ነው ሴቭድሪ ኮቪድ 19 ቲም ይህንን ብለድ ዶኔሽን ፕሮግራም አዘጋጅተው ወደ 50 የሚጠጉ ግለሰቦች ብዙ ጊዜ በጎ ፈቃደኝነት በተለይ ደግሞ ሙያዊ አስተዋጽኦ በማበርከት ላይ ያተኮረ በጎ ፈቃደኝነት ስላልተለመደ አንዳንዶች ክፍያ አግኝተው እንደሚሰሩ አድርገው ያስባሉ ትላለች ዘቢባ። ይህም በመፍራትም ስለ ማህበራቸው የሰሙ በርካቶች በገንዘብና በአይነት ድጋፍ ሊያደርጉላቸው ሲጠይቋቸው የገንዘብና የአይነት ድጋፉ ለከተማ አስተዳደሩ እንዲሰጡ በማድረግ እነሱ ግን ሙያዊ ድጋፍ ማድረግ ላይ ብቻ እንደሚያተኩሩ ትገልጻለች። ሆኖም በወጣቶችም ሆነ በመንግስት የድጋፍ ማዕቀፍ ያልታቀፉ የህብረተሰብ ክፍሎችን ለመድረስ ግን ቁሳዊ ድጋፎችንም ወደ ማበርከት እየገቡ መሆኑን ትገልጻለች። ባለፈው ሳምንት በኮሮና ቫይረስ ምክንያት የተቸገርና በየሰፈሩ ከሚደረጉ ድጋፎች ግን ተጠቃሚ መሆን ያልቻለ አይነ ስውር ራሱን ለማጥፋት መሞከሩ እንደተሰማ እነ ዘቢባም ትኩረታቸውን ብዙ ሰው ወደዘንጋቸው አይነ ስውራን አድርገዋል። በስራችን ሂደት ላይ ያየናቸው መንግስት ያልደረሰባቸው ግለሰቦች አሉ። ለምሳሌ ቤት ለቤት ነው። ቀበሌ እየሄደ የሚመዘግበው በቤት ቁጥር ግን፣ ቤት ሁሉም ሰው ችግርተኛ ላይኖረው ይችላል። ኮፍ አካባቢ የሚኖሩ ለአይነ ስውራን ይሄ ነገር ከባድ ነው። ምክንያቱም ንክኪ መሰረት ያደረገ ነው ህይወታቸውና፣ ግን እርዳታ እጅ የዘረጋላቸው ብዙ አካል አልነበረም። እነሱም ሀያ አባወራዎች አይደንቲፋይ አድርገን በእያንዳንዱ ቤተሰብ ቁጥራቸው አጠቃላይ 37 የወር አስቤዛቸውን በመሸመት በትላንትና ዕለት ከብሉድ ዶኔሽኑ ጋር ሳይድ ባይ ሳይድ ርክክብ ያደረግንበት ሁኔታ ነው ያለው። ስለዚህ አሁን ሌሎችም አካላት እንደዚህ ለምሳሌ ፕሮስቲቱሽን ላይ የተሰማሩ ሴተኛ አዳሪዎች እነሱንም የመድረስ ስራ እየሰራ ነው። አሁን እያሰብን ያለነው ከሌሎች አካላት ጋር በመሆን በቀጣይ እንደ ሀገር ከፍተኛ ክፍተት ያለበትን የደም ልገሳ ማስቀጠል እንደምትፈልግ የምትናገረው ዘቢባ ከአስተዳደሩ ጤና ቢሮ ጋር በመተባበር በቀጣይ ቢሮ በሚሰራቸው ስራዎች ላይ ሁሉ የማህበሩን ባለሙያዎች በአባልነት በማካተት አስፈላጊው ድጋፍ ለማበርከት ማሰባቸውን እና የአስተዳደሩ ጤና ቢሮ በዚህ ደስተኛ መሆኑን ትገልጻለች። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ለኦትሮው በኢትዮጵያ አሁን ወቅቱ የሰርግ ነበረ። በኮቪድ-19 ስጋት ሳቢያ ግን ብዙ ሰርጎች ወይ ለሚቀጥሉ ዓመት ተላልፈዋል። ሀብታም ዓለሙና ኤልሻዳይ ሰቦቃን የመሰሉ ደግሞ ሰርጉንም ወጪውንም ቀለል አድርገው ለተቸገሩት ገጸ በረከት ያቀርባሉ። አዲሶቹ ሙሽሮች ለጋብቻ ስነ ሥርዓታቸው በአንድ ዓመት ውስጥ የቆጠቡትን 320 ሺ ብር ለአቅመ ደካሞች ለግሰዋል። ፀሐይ ዳምጠው አቶ ሀብታሙ አለሙና ወይዘሮ እልሻዳይ ሰቦቃ የአዲስ አበባ ቦሌ ክፍለ ከተማ ነዋሪ ናቸው። ሁለቱ ግለሰቦች ሰሞኑን በጋብቻ ብቻ ከተጣመሩት ጥንዶች ውስጥ ናቸው። ሙሽሮቹ በፍቅር ሕይወት አመታትን ያስቆጠሩ ሲሆን በትዳር ተጣምረው ሕይወታቸውን ለመቀጠል ከወሰኑ አንድ አመት እንደሆናቸው ይናገራሉ። ሙሽራው ሀብታሙ አለሙ እንደሚናገረው ሰርጋቸውን እንደ ኢትዮጵያን አቆጣጠር ሚያዝያ 15 2012 ዓ ም ለማድረግ ወስነው ለሰርጉ ስሰናዱ መቆየታቸውን ይገልጻሉ። ሰርገኞቹ ሀገር ሰላም ነው ብለው ዘንድሮ ሰርጋቸውን ድል አድርገው ለመደገስ የሚያስፈልጉ ወጪዎችን ማዘጋጀት ከጀመሩ አንድ አመት እንደሆናቸው ይናገራሉ። ሀብታሙ ለሰርጋቸው ሁለት ወር አካባቢ ሲቀር የኮቪድ-19 ወረርሽኝ በኢትዮጵያ መታየቱ እንደተሰማ ይገልጻል። ነገር ግን ሰርጉን ለመሰረዝ አሁንም አልወሰንም ነበር ይላል። የፎቶ ፕሮግራም ቶሎ ብለን ጨረስ የሚለው ወጣቱ ከዛ በኋላ የተፈጠረውን ሁኔታ እንዲህ ይገልጻል ሰርጉ ወርሳ አስራ አምስት ቀን እስኪቀረው ድረስ ያ ያለው ነገር ደና ነው። ሰርጋችን ይካሄዳል ብለን ነበር ስናስብ የነበረው ወደ ወር አካባቢ ላይ ሲቀር ግን ያለው የሀገሪቷ ሁኔታ፣ የታማሚ ቁጥር መጨመር፣ መንግስትም እያወጣ ያለው አዋጅ ትንሽ እየከበደ ስለነበረ የሰርጉ ቀን ሳይደርስ በፊት የኔም የሳም ሽማግሌዎች ተነጋገሩ። ቤተሰብ ተነጋገረ ና በእኔ በኩሉ ሽማግሌ በእነሱ በኩልም በኩሉም ሽማግሌ ሆነው በአስር ሰው እንዲያልቅ ተደረገ ማለት ነው። ቤት መኖር ጀመርን ማለት ነው። ሙሽሮቹ የቫይረሱ ወረርሽኝ እየከፋ ሲመጣ ስለ ሰርግ ሳይሆን አቅመ ደካማዎች፣ እንዲሁም ሌሎች እርዳታ የሚሹ ዜጎች ኑሮ እንዳሳሰባቸው ይገልጻሉ። በሰርግ ላይ የምንጠራው ሰው ያለው ሻል ያለ ህይወት የሚኖር ነው ቢበላም ባይበላም ግድ አይሰጠውም የሚለው ሀብታሙ የሰርጉን ወጪ የለገስ ናቸው። ሰዎች ግን በቀን አንድ ጊዜ እንኳ ለመብላት ለማይችሉ ሊሆኑ ይችላሉ ብሏል። እኛ አሁን የእህሉ ግዢ ወደ ብልታ ኩንታል ነው የገዛነው ወደ ሁለት መቶ ሰባ ሺ ምናምን ነው። ከዛም ጭማሪ ለአንዳንድ ነገሮች የሚሆን ደግሞ ብለን ወደ ሶስት መቶ ሺ ነው። ሶስት መቶ ሺ ብር አካባቢ ሄደ ዋነ ትራንስፖርት ውስጥ ነው ምናምን ነው። ያ እንግዲህ ሀገር ሰላም ስትሆን ነው ጠጥቶ ጨፍሮ መደሰት ያለው እና አገር ሰላም ስትሆን ሁሉ ነገር ስለሚደርስ፣ በዛ ላይ ደግሞ ይሄን ብር ለወጪ የተዘጋጀ ብር ነበረ። ምናልባት የምናውቀውን ዘመዳዝማት ያልተራበውን ነበር ደግሰን የምናበላበት። አሁን ግን የተጎዱ የሚራቡ ወገኖቻቸው ስላሉ እነሱ እንዲበሉበት እንዲጠጡበት ነው ያደረግነው። እና በዛ መልክ ነው። ወይዘሮ ኤልሻዳይ ሰቦቃ ከባለቤቷ የቀረበላትን ሀሳብ ተቀብላ ሰርጋቸውን በፎቶ ብቻ ማለፏን ትናገራለች። ሀሳቡን ያቀረበልኝ የሱ ነው። ያው ሀሳቡ ሲያቀርብልኝ ተስለ ማለት ነው። በሀሳቡ ያው መልካም ነገር ነው። አሁ ሴት ልጅ ሰርግ ትወዳለች በጣም። ያው ማለት እንደኛ እኛውን ፎቶ ፕሮግራም ጨርሰናል። ለሰው ልጅ ማስታወሻ ዋናው ፎቶ ነው። ሰው መብላት መጠጣቱ እግዚአብሔር ካለ ፕሮግራም አድርገሽ ሰርግ ሊሆን ይችላል፣ ልደት ሊሆን ይችላል። እዛ ሰዓት ላይ መደሰት መጨፈር እንችላለን። ሁሉም ነገር መቅደም ያለበትን ነገር እናስቀድም ነው የምለው። የአንደኛ የሰርጉ መቅረቱ ለእኛ ብዙ የሚያስደነቀን ነገር አይደለም፣ ምክንያቱም ማስታወሻ የሆነ ነገር ይዘናል። ለእኛ ፎቶ አለን። በቃ ይሄ ደግሞ ፎቶ ማስታወሻ ነገር ነው እና እኔ የምለው ምንድን ነው፣ በደንብ ረስበትና ሁሉም ሰው ያቁ መድረስ ይችል ደስ ይለኛል። ሰው ካለው ላይ ነው ግዴታ ብሩ መግዛቱ አንንም ሽንጉስቶ ያቅሙን ያህል ሁሉ እንዲተባበር አሪፍ ነው ብዬ አስባለሁ። ሙሽሮቹ እንደገለጹት ጤንነት ከሁሉም ቀዳሚ ነው። በአሁኑ ሰዓት ስለ ጤናችን እያሰብን ለተቸገሩ ወገኖች እየረዳን ተባብረን ይህን የችግር ጊዜ ማለፍ አለብን ስል አቶ ሀብታሙ መልእክት አክለዋል። ግን አንዳንዴ መንገድም የጠፋብን ሰዎች አለ፣ ብር ኖሮትም መስጠት እየፈለገን በምን መልኩ እንደሚሰጥ ግራ የተጋባም ሰው ይኖር አለና አንዳንዴ እኛ የአይን መግለጫ ሆነን ምናልባት እንደ መጀመሪያነታችን የአይን መግለጫቸው ሆነን ለካ በዚህ መልክም መሰጠት ይቻላል። እንዲህ ብለው ቢሰጡ መማሪያ ብንሆንላቸው ደስ ይለኛል። አገሪቷን ቢደግፉ በዚህም ሰዓት ዘር ሃይማኖት ምን የማይለጅ በሽታ ነው እና አንድ ለሀገራችን ያለንን ፍቅር ነው የሚገልጽልን ቢሰጡ ይለግሱናሉ ሙሽሮቹ ህብረተሰቡ ከቫይረሱ ራሱን እየጠበቀ በጤና ባለሙያዎች የምተላለፍ መልእክቶችን ተግባራዊ እያደረገ ያለውን የሌለውን ማሰብ ይኖርበታል ሲሉ መልእክት አስተላልፏል። ለአሜሪካ ድምፅ ጸሐይ ዳምጦ ነኝ ከአዲስ አበባ። The machine building, I'm Mister,

ዛሬም ደግሞ የእናቶች ቀንም በማስመልከት ቀደም ባለው ጊዜ ከሰራናቸው ናቸው ቅኝቶች አንዱን በድጋሚ እናሰማችሁ። ደራሲና የባህል እናቱ ፊት ጉዳዮች ተመራማሪው አንዱ ዓለም አባተ እያጸደ ልጅ ከአባቱ ስም በመቀጠል እያጸደ ልጅ የሚሰኝ እናቱን የሚጠቅስበትን ሀረግ መጠቀም በጀመረበት ሰሞን ነገሮች አልጋ ባልጋ አልነበሩም። መጀመሪያ ክርክር ነበረ። አንጽፍ እንብለው ነበር እና ተጠይቄም አለሁ። ካልጻፋችሁ ይህንን ወይም ስራዎች ይቀራሉ። በተለይ ያንን የዘጠናዎቹ አካባቢ ላይ ቲቪቱ ላይ በጣም እንጽፍ ስለነበረ ስለነበረ አይጻፍም ብለው ነበረ። ቀዳሚ ምላሹ ይሄ ቢሆንም ቅሉ አንዷ ዓለም አባተ ያጸድ ልጅ አባቱንና እናቱን በኩል የሚዘክርበትን መጠሪያውን ለመተው ፈቃደኛ አልሆነም። በሱ እምነት መጠሪያው በግልና ሙያዊ ሕይወቱ ትልቅ ሚና ያላቸውን እናቱን የሚዘክርበት መላ ነው። በሁለት ምክንያት ነው። አንደኛው እኔ ያሳደግችኝ እናቲ በመሆኗ ነው። መምርታ ጸደበዛ ትባላለች። ባቴ በልጅነት ኔ ሞተና እሷ ነች ስታሳድግኝ ደግሞ ምንም የጎደለ ነገር ሳይኖር ነው ያሳደግችን። በዚህ ምክንያት የእናት ውለቷ ያልተከፈላት ብዙ ውለታ አለ። እናት በሞትላል አልፎ በጭፈርሶ ብዙ ነው ይለዳለ። ከዛ በኋላ ደግሞ የስጋት ይመጽ አሁን እንቀጥላል። አርባዎችን አጋምሻለሁ። በዚህ ሁሉ ዓመታት አሁንም ለእናቴ ልጅ ነኝ። አሁንም ተሰጋለች። አሁንም በየእለቱ ወይም መልካም መሆኑን ታረጋግጣለች እና ከዛ በኋላ ያለው ይህ ስጋት ህይወት ሁሉ የላል። ሁለተኛው ነገር ደግሞ እኔ ስነ ጽሁፍ ሰው የሆንኩት በአጋጣሚ በዘር ሀረግ የሚመጣ ነገር አለ። በጣም በቅርቦች እንኳን ሳነሳ ይሄ የመጽሐፍ ነገር ደግሞ የመጣው ከቅድሚያቶቼ በዘር ግንድ በእናት ያልፎ ነው ወደ እኔ የመጣው። ስለዚህ መምጣቱ ብቻ ሳይሆን ለዛሬ ስነ ጽሁፍ ማንነቴ መልካም መንገድ የሆነች ደግሞ እናቴ ናት። ስለዚህ እሷን አለመጥራት ተገቢ ሊሆን አይችልም። እሷን አለማሳወቅ ተገቢ ሊሆን አይችልም። እሱ ባለው ይታዩው የሺ በሙዚቃው ዓለም መልካም ስም እየገነቡ ካሉ ወጣቶች መካከል አንዱ ነው። እንደ አንዱ ዓለም ሁሉ የሺ የተሰኘውን የእናቱን ስም ስለ እናትነት ክብርና ፍቅር በስሙ ተርታ እንዲሰለፍ መርጦታል። የላጅ እናት ስም ነው የሺ

ሰው ስሙ አደለቀ ቆሞ መሄደው ሲያልፍ በእኔ ላይ የእሷ ነገር ቆሞ እንዲሄድ ነው አሳቡ። እሱ ባለው ይታየው። የሺ ከመጠሪያው በተጨማሪ በቅርቡ ለአድማጮች ባቀረበው ትርታይ አልበሙ ላይ እናቱንም አባቱንም በኩል የሚዘክር ፎቶ ይናገራል የሚል ሙዚቃን አካቷል። የሙዚቃው ገሚስ ክፍል ስለ ልጆቻቸው ምኞት ብለው ወዛቸውን ስለሚያጡ ጉስቁልናን ስለሚወዳጁ እናቶች ይጠቃቅሳል። ከፎቶች ላይ ባየቡ መልክሽ ውበት ቁንጅናሽን ሳትነግሪ ነገረኝ ምስልሽ፣ ለእኔ መኖርሽ፣ ወዝሽን ጨልፈሽ ለእኔ መስጠትሽ። ምን በጣም ለሄደ እናትነት ብዙ ይጫፋልና የሆነ እንትን ላይ ነው

ነፍሲን ያጣሽው ማትቶልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው። አባታዊ መጠሪያ በተንሰራፋበት ዓለም የእናት ስምን ማካተት ከማኅበረሰቡ የተቀላቀለ ምላሽ ሊያስከትል ይችላል። እሱ ባለው ከዚህ ጋር በተገናኙ መልካም ምላሾቹ ይበዙበታል። ከራሱ ስም በመቀጠል በቀጥታ የእናቱን ስም ላካተተው ዕውቁ የውዝዋዜ ባለሙያ አብዮት ካሳነሽ ግን የማህበረሰቡ ምላሽ ምንም ቢሆን ምን ለእናቱ ያለውን ፍቅር ለመግለጽ ከመረጠው መንገድ ሊያግደው አይቻለውም። አንዳንዶቹ ለምሳሌ የሚናገረው የለም። እንዴት ባባት አትጠራም? እንዴት ይሄ ይሄ ህግ አደለም። ይሄ የኔ መብት ነው። በዚህ በዚህ በእናቴ ስም በመጠራት ኢቭን እንኳን ኃጢአት ተብሎ እንኳን ጋን የሚያስገባ ከሆነ ብገባል። እንደሱ ባለው ሁሉ የአብዮት ካሳነሽ እናት

በጣም ሞጣት ና ሰዎች እንደዚህ ይላሉ። እኔ ምንም አይመስለኝ። ደስታዬ አብዮት ካሳኒሽ ተብሎ ሲጠራ ያለኝ ፊሊንግ፣ ደስታዬ ምን ብዬ ናቸል በጣም ደስታ የሚው የሚቃወማለ የሚቃወመው ልቦና ይስጠው። ይህን የሚደግፈው ደግሞ በቃ ከባድ ነው እናት መግለጽ። እናት ማለት ከስሙ ራሱ እንኳን እናት ባ በቃ ሁሉ ሁሉ ነገር ነች። ሁሉ በህይወት በተዳርግ በምትሰራው ስራ፣ በምትደሰተው፣ በምትቀባው ያ ሁሉ ነች ጠቅላይ በጠቅላይ ነች ዋና ነች አንዱ ዓለም አባተ ያጸደ ልጅ በዓመታት ውስጥ የእናታቸውን ስም ለመጠሪያነት የሚጠቀሙ ሰዎችን የተመለከቱ ጥናቶችን ሲያከናውን ነበረ በእሱ አቆጣጠር ከሁለት መቶ ሰባ በላይ ሰዎች የእናታቸውን ስም በመጠሪያነት ማካተታቸውን አጢኗል ከሱ በፊትና በኋላ የመጡ ታዋቂ ሰዎችን ላብነት ይጠቅሳል ለምሳሌ ፈቃደ አዘዘ ሰላም መሀል ያስገባል። ዶክተር ፈቃደ አዘዘ ለምሳሌ እኛ ዶክተር ፈቃደ አዘዘ አውርተን እናውቃለን። ገና እኔ ባህር ዳር እያለ ለምሳሌ ሰለሞን ሙሉ ታፈተ የሚባል ሙሉ የእናቱ ስም ነው አሉ። እኔ በኋላ በኋላ ነው የማውቀው፣ ግን እሱም ሙሉን መሀል ያስገባል አለልኝ። መኳንም ጽጌ ይላል። አሁን ጽጌ ወንድም የሴት መጠሪያ ነው፣ ግን አለልኝም በፊት እናቱን በቅንፍ አድርጎ ጽጌ ይላል። እኔ ስመጣ ግን ወደ ሚዲያው ስመጣ ልጅ የሚለውን ጨምር የመጣው በትክክል ግልጽ ብሎ እናትነት እንዲከበር አንዱ አለም አባት የአስር ልጅ የሚለውን ነገር ይዤ መለት እዛ በኋላ እንግዲህ የአልማዝ ልጅ አለ። አሁን ያረጋሽ ልጅ አለ። አዋብ ማለት ዋሽም በላይ ያረጋሽ ልጅ ነው አሁን እሱ አዋብ እንነበር ብሎኛል። አዋብ ማለት አረጋሽ ዋሽም በላይ እንደማለት ብዙ ናቸው። የአስቴር ልጅ እኔ ማቋ እንዳራት አሉ የአስቴር ልጅ ይገረን እንደምሳሌ አለ ትግስት ማሞ የብርሃኔ ልጅ አለች። የአልማዝ ልጅ አለ። ለእናቴ ክብር ሰጠው ማለት አባቴን ጠላሁ ማለት አይደለም ሲል የሚያስገነዝበው አንዱ ዓለም በእናት ብቻ አድገው አለምን የለወጡ ታዋቂ ሰዎችን ነባር የጥንትና የሀገር ውስጥ እናትን አካታች የስያሜ ባህሎችን ለማሳያነት ይጠቃቅሳል። በአንጻሩ ከአንድ ልጅ መጠሪያ ጋር የእናት ስም የሚካተትበት አሰራር አለመበጀቱ አመክንየው እንደሚያንስ ይሟገታል። የሁለት ልጆች አባት የሆነው ደራሲና የባህልና ትውፊት ተመራማሪ አንዱአለም አባተ ያጸደ ልጅ ልጆቹ ፈለጉን እንዲከተሉ ይፈልግ እንደው ጠይቄው ነበር። በአጋጣሚ ቤት ስለሆንኩ እስኪ ልጅ የመናገር ከቻለች አራት ዓመት ልጅ ናት። ሁሉሽ ነገራቸዋል። አመሰግናለሁ፣ በጣም አመሰግናለሁ ብሎሻል። ምንድን ነው የነፂ ልጅ በሉ እላቸዋለሁ። እናታቸውን ሉ ዞሮ ዞሮ ሲያድጉ 気を塗ったりもしてこない。 ድረስ አብራችሁን ስላመሻችሁ በጣም እናመሰግናለን። መልካም ምሽት